ከኢትዮጵያ የኦሎምፒክ ቡድን ጋር ወደ አውሮፓ በጎልደን ሊግ ለመወዳደር ካመሩት ሯጮች መካከል የኦሎምፒክ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ውድድሩን አሸንፎ ወደ ኢትዮጵያ አልተመለሰም። በአሁኑ ወቅት ውድድሩን ባደረገበት አገር አንድ ቤት ውስጥ ተቀምጦ ስለ ቀጣይ ሁኔታው በመመካከር ላይ እንደሚገኝ ገልጾልናል። አትሌት ፈይሳ ሌሊሳ 26 ዓመቱ ነው። ዓለም አቀፍ ውድድሮች ላይ መሳተፍ ከጀመረ 10 ዓመት እንዳስቆጠረ ገልጾልናል። በዚህ የውድድር ዘመኑም የተሸነፈበትም ያሸነፈበትም ጊዜ በርካታ እንደሆነ ይናገራል። ከአስር ጊዜ በላይ የማራቶን ውድድር ላይ ተሳትፏል። በትናንትናው ዕለት የ2016 የሪዮ ኦሎምፒክ መዝጊያ ላይ በተደረገው የወንዶች ማራቶን ውድድር በሁለተኛነት አጠናቆ የውድድር ማጠናቀቂያ መስመሩን ሲያልፍ ሁለት እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቷል። ይህ ምልክት ምን ማለት ነው ስል ጠይቄው ነበር። ያ ምልክት አሁን በዚህ ሰዓት በኢትዮጵያ መንግስት የሚደረገ ግድያ፣ እሱም በመቃወም ብዙ የሀገራችን ሕዝቦች ተቃውሟቸው በዛ ምልክት ነው ሲገጹ ነበር። እኔም ከነሱ ላይ ከሱ ተነስቼ ነው ለነሱ ድጋፍ መውጣት፣ የነሱን ተቃውሞ ለማሳየት ነው በዛ አደረግኩት። ሌሊሳ በአማርኛ እንደ ልብ ሀሳቡን መግለጽ እንደሚያስቸግረው በመጠቆም ለአፋን ኦሮሞ ዝግጅት ክፍላችን ቃለ ምልልስም ሰጥቷል። ሌሊሳ ይህን ምልክት ያሳየው በአገር ውስጥ እንቅስቃሴ እያደረጉ ላሉ ሁሉ አጋርነቱን ለማሳየት እና የተቃውሞ እንቅስቃሴውን ለዓለም አቀፍ ማህበረሰብ ለማሳወቅ እንደሆነ ገልጿል። በዜጎች ላይ የደረሰ ያለው ግድያና እስራት ነገ በኔም ላይ ይደርሳል የሚል ስጋት እንዳለው ተናግሯል። በጣም ገብቶ ገብቶ ከመጣ መጨረሻ ላይ ላይ ማውጣቱ አይቀርም። ብዙ ጊዜ እያሰብኩ ነገር ነው። ራሴ ጥሩ ነገር አለኝ፣ ጥሩ መኪና አለኝ፣ ጥሩ ቤት ውስጥ ነው የሚኖረው። አሁን ሌላ ደግሞ ከቤቱ ተባርሮ ከመሬት ተፈናቅሎ ውጭ አድሮ ዝናብ የሚገም ህዝብ አለ። እዛ ላይ ደግሞ እኔ ብቻዬን ጥሩ ኮንፈርት እንትን የሚኖር ኖሮ አልደሰተኝም። ስለዚህ ምንም ከመድሕነት ውጭ አክም ምህም ሰይድ ነገር የለም። በዛ ነው የወሰንኩት። ሀገር ውስጥ የተፈጠረኝ እያያችሁ ነው፣ እየሰማችሁ ነው። በዚህ ሰዓት ብዙ ሰው እያመጣ ነው። ይቀጥላል። ወዴት እንደሚያወጣ አላውቅም። ሌሊስ አክሎ ከሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት ተማሪ ከነበረበት ጊዜ ጀምሮ ሰዎች ሲገደሉ፣ ሲታሰሩ መመልከቱን ገልጾ በአጠቃላይ ኢትዮጵያ ውስጥ ባለው ሁኔታ ውስጡ ታፍኖ የነበረ ነገር ፈንድቶ መውጣቱን ገልጿል። ይህን በማድረጉም ምንም ነገር ቢያጣም ከዚህ በኋላም ችግር ቢደርስበት ግድ እንደሌለው ተናግሯል። ይህን ያደረገው ህዝብ ነጻ ይወጣል በሚል ሳይሆን ችግሩን ለዓለም ህዝብ ለማሳየት እንደሆነም ገልጿል። ብዙ የመገናኛ ሚዲያ ትገባል። በዚህ ምክንያት ብዙ ህዝብ ያህል ብዙ የዓለም መንግስቶች፣ ብዙ ሀገሮች ስለሚያዩት ይህን ነገር እንዲ ገነዘቡ ነው እኔ የተለያዩ ጫልፍታሆን ብዙ ጊዜ ሰው ከኛ ሀገርም ሰዎች መሰውት ምንም የተዘገበ ነገር የለም። አሁን በእኔ በዚህ በኩል እኔ ደግሞ እዚህ ለሚዲያ ላይ ለማሳየት ነገር የእነሱ ተቃውሞ ይችላል ብዬ ነው የዘመጥኩት። ከአለም አቀፍ ኦሎምፒክ ኮሚቴ ጋርም እየተነጋገረ መሆኑን ጠቁሟል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ ስለ ጉዳዩ ተጠይቀው አትሌት ፈይሳ ሌሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ሀሳቡን በነጻነት መግለጽ ይችላል፣ ወደ ሀገሩ ቢመለስ ምንም አይነት ጉዳት አይደርስበትም ብለዋል። ለአትሌት ፈይሳ ሌሊሳ ይህን የመንግስቱን መግለጫ ጠቅሼ ጠይቄው ነበር።

በሌላ በኩል በውጭ የሚኖሩ ኢትዮጵያውያን ለአትሌት ፈይሳ ሌሊሳ የሕግ ድጋፍ ለመስጠት ጎፈንድሚ በሚል የገንዘብ ማሰባሰቢያ ድረገጽ አማካኝነት በቀናት ውስጥ አስር ሺ ዶላር ለማሰባሰብ አቅደው በሰአታት ውስጥ አርባ ሶስት ሺ ዶላር ወይም አንድ ሚሊዮን ብር ማሰባሰባቸውን ተናግረዋል። ገንዘቡ እንዲሰባሰብ በዋናነት ያስተባበሩት በካሊፎርኒያ የሚገኙት ሳይንቲስት ዶክተር ሰለሞን አንጋሼ ፈይሳን በአካል እንደማያውቁት ገልጸው ውድድሩን ከተመለከቱ በኋላ የመርዳት ሐሳብ እንደመጣላቸው ይናገራሉ። ሪዮ ላይ ጨዋታውን ሩጫውን ወደ መጨረሱ አካባቢ የኦሮሞውን ተቃውሞ፣ ኦሮሞ ፕሮቴስትን ምልክት እጁን ከራሱ በላይ በመስቀለኛ አቋም በማሳየት ድጋፍ አሳየ። ይሄ እንግዲህ ሁሉም እየተጠቀመበት ነው። ይሄ የኢትዮጵያ የነጻነት ምልክት ሆኗል። አሁን ጎንደር ላይም ታይቷል፣ ባህር ዳር ላይ ታይቷል፣ ደብረ ማርቆስ ታይቷል። በኦሮሚያ በየ ሁሉም ቦታ ነው ያለው። ከእንግዲህ ይሄ የኢትዮጵያ የነጻነት ትግል ምልክት ነው ብዬ ነው ማምነው። ይህንንም ተከትሎ አትሌቱ የሰጠውን ቃለ ምልልስ ሲመለከቱ ወደ ናይሮቢ ሊሄድ ይችላለው የሚል ሀሳብ መስጠቱን መስማታቸውንና ወደዛ ቢሄድ ለበለጠ የደህንነት ችግር ሊጋለጥ ይችላል በሚል አትሌቱን መርዳት አለብን ከሚል ሀሳብ ተነስተው እርሱ ሳያውቅ ኮሚቴ አቋቁመው ድጋፍ ማሰባሰብ መጀመራቸውን ይናገራሉ። በአንድ ሰዓት ጊዜ ውስጥ አስር ሺ ሞላ እና ከዚያ በኋላ ከፍ አደረግነው ወደ ሃያ አምስት ሺ እሱም ሁለት ሶስት ሰዓት ባልሞላ ጊዜ ውስጥ ተሟላ ከዚያ ወደ አርባ ሺ ያደረግነው አርባ ሺውም አልቆየም አስራ ሰዓት አንድ ቀን ባልሞላ ጊዜ ውስጥ ተሟላ አሁን ወደ አስር ሺህ ከፍ አድርገነዋል ከየቦታው ይህም በቂ አይደለም ይቀጥል የሚል መልዕክት እያገኘን ነው እና አሁን ስንት ነው በጠቅላላው አሁን በጠቅላላ ጋር እንዳየሁት ሀ ወደ አርባ ሶስት ሺህ ገደማ ደርሶ ነበረ። ከአንድ ሰላሳ ደቂቃ በፊት ሳየው ዶክተር ሰለሞን እንዳሉት ገንዘቡ ሙሉ በሙሉ ለፈይሳ ሌሊሳ የህግ ድጋፍ ና አስፈላጊ ነገሮች እንደሚውል ገልጸው በዚህ አጭር ሰዓታት ውስጥ የተደረገው ርብርብ እንዳስደሰታቸው ተናግረዋል። ፈይሳ ሌሊሳ በበኩሉ እንዲህ ያለ የሰው ርብርብ አገኛለሁ ብሎ እንዳልገመተ ጠቅሶ በተደረገለት ነገር ግን መደሰቱን ተናግሯል። ከዚህ በኋላ ያለው ህይወቱን በተመለከተ በሚቀጥሉት ቀናት ውስጥ እንደሚወስን አስታውቋል።